ዋና ዳይሬክተሩ አቶ ግዛቸው ሙሉነህ ትላንት በጽህፈት ቤታቸው በሰጡት መግለጫ የአማራን ክልል ለማተራመስ ጠላት ያሏቸው አካላት በሁሉም አቅጣጫ እየሞከሩ ነው። በአራቱም ዳይሬክሽን ጥቃት ለመፈጸም እንቅስቃሴ ላይ ነው። ለዚህ ነው እንግዲህ ልዩ ኃይላችን በሁሉም ዳይሬክሽን ነው የተመደበው። ያልጨረስነው የጠላት ብዙ የቤት ስራ አለ። ከሰልፍ በዘለለ ሌላ መፍትሄ መፈለግ አለብን። የጸጥታ ኃይሉም የመንግስትም በጋራ መስራት ያለብን ነገር አለ። ከዚህ በዘለለ መደራጀትን ለምሳሌ ወጣቶች ያነሳሉ፣ ተደራጅተን ማገዝ አለብን የሚል ይሄ መልካም ዜና መልካም ፍላጎት በአማራ ክልል የኦሮሞ ብሔረሰብ አስተዳደር አመራሮች ለአንዳንድ ዓለም አቀፍ ሚዲያዎች በአጣየና አካባቢው ጥቃት የሚያደርሰው የተደራጀና የሰለጠነ ሸማቂ ቡድን ሳይሆን እየተዋጋ ያለው አርሶ አደር ነው እያሉ የሚሰጡት መግለጫ ፍጹም የተሳሳተ ነው ብለዋል። አርሶ አደር ለአርሶ አደር ለዘመናትም አብሮ የኖረ ነው፣ ተጋብቶ ተዋልዶ የሚኖር ነው። በሰሜን ሸዋና በኦሮሞ ብሔረሰብ መካከል በጥባጩ የኛው አመራር ነው አመራር ጋር ያለው እይታ ነው የተዛቡ ምሽግ ሆኖ ብሔረሰቡ ለዚህ ለጣጠቀ ኃይል ምሽግ ሆኖ ብሔረሰቡ እንዲያገለግል ፈቃድ እየሰጠ ያለው እዛ አካባቢ ያለ የአመራር መቀላቀል መታረም ያለበት ብሬን ይዞ ድሽቃ ይዞ አንድን ከተማ ሚያጋይ አርሶ አደር አደ እኛ እየሰጠን ያለነው እንደ ክልል መንግስት ትክክለኛና ተጨባጭ መረጃ ነው። እየሞትን ያለነው በተደራጀ በጣጠቀ በሰለጠነ ኃይል ነው። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ ሐሰን ስብሰባ ላይ መሆናቸውን ጠቅሰው ለቀረበላቸው ክስ የሚከተለውን ምላሽ በአጭር የጽሑፍ መልእክት ለዶቸ ቬሌ ገልጸዋል። እኔ ሀሳቤን ሳራምድ በግጭቱ የሞቱትን፣ የቆሰሉትን፣ ቤታቸው ተቃጥሎ ንብረታቸው ወድሞ የተፈናቀሉትን፣ እንዲሁም በግጭቱ ጊዜ ከዚህ በላይ ጥፋት እንዳይደርስ ህዝቡ መካከል ገብቶ ሲያረጋጋና ህዝቡን ከግጭት እያወጣ ወደ ኋላ እየመለሰ የነበረውን የሀገር መከላከያና የፌዴራል ፖሊስ ያረጋገጡት አርሶ አደር መሆኑን ነው። ኦነግ ሸኔ የመከላከያም ሆነ የፌዴራል ፖሊስ ወዳጅ ሊሆን አይችልም። በተከሰቱ ግጭቶች ሁሉ መከላከያና ፌዴራል ፖሊስ በተኩስ መካከል እየገቡ ነው ግጭቱን እያስቆሙ ህዝብ ወደ ኋላ ሲመልሱ የነበረውና ባንዲራን አክብሮ ህዝቡ ያለምንም ችግር ትዕዛዝ እየተቀበለ የጸጥታ አካሉን እየተባበረ የነበረው ይህ ህዝቡ መሆኑን ማረጋገጫ ስለሆነ የሰጠሁት ሀሳብ ነው። ከዚህ በፊት ነፍስ በማጥፋት የሚፈለጉ አካላት ወደ ኦነግ ሸኔ የራሳቸውን ስላስጠጉ ህግን የማስከበር ስራ ሰርተናል። የተቀሩትን በስም ዝርዝር የምናውቃቸው ሰዎች በዚህ ውስጥ ስለመሳተፋቸው በሞቱና በቆሰሉ ነዋሪዎቻችን ውስጥ እኚህ ሰዎች ባለመኖራቸው የሞቱት የቆሰሉትና የተፈናቀሉት ንጹሐን ዜጎች በመሆናቸው የሰጠሁት ሀሳብ እንጂ ማንንም ለመሸፈን አልሰጠሁም። ለዚህ ማረጋገጫዬ ከላይ ያነሳኋቸው ተጨባጭ መረጃዎች ናቸው ብለዋል። በሰሜን ሸዋ እና ኦሮሞ ብሔረሰብ አስተዳደር አካባቢዎች ስለተቋቋመው የእዝ ጣቢያ ገለልተኛነት የተጠየቁት አቶ ግዛቸው ሙሉነህ የሚከተለውን ምላሽ ሰጠዋል። የኮማንድ ፖስቱ ለብቻው ውሳኔ እየወሰነ ይሄዳል ማለት አይደለም። አካባቢውን የምናስተዳድረው ኦሮሞ ብሔረሰብንም በተመሳሳይ ያንን የምናስተዳድረው የአማራ ክልል ስለሆነ የአማራ ክልል መንግስት፣ ቀጥታ የኮማንድ ፖስቱ አንድ አካል ሆኖ ነው የሚደራጀው ማለት ነው። ስለዚህ ኮማንድ ፖስቱ በሚሰበሰብ ጊዜ በጋራ ሆኖ ውይይት ያደርጋል። ውሳኔዎችንም በጋራ ያስተላልፋል። ስለዚህ ከዚህ ጋር ተያይዞ ጥርጣሬ ካለ ማናምንበት ካለ ተነጋግረን ከሚመለከተው አካል ጋር ማይታመንበት ሰው ዛይቀር። ሰሞኑን በአማራ ክልል የተካሄዱ ሰላማዊ ሰልፎች በሰላም መጠናቀቃቸውን ያመለከቱት ዳይሬክተሩ አስተባባሪዎችንና የሰልፉን ተሳታፊዎች በመንግስታቸው ስም አመስግነዋል። አለምነው መኮንን ለዶቸ ቬሌ ራዲዮ ባህር ዳር